ኢትዮጵያ በጋዜጦች የተሰኘው ፕሮግራማችን በሳምንቱ ውስጥ ስለ ኢትዮጵያ የተጻፉ የተወሰኑ ጽሑፎችን ጨምቆ ያቀርባል። የህዳሴ ግድብ ግንባታ በኢትዮጵያና በግብፅ መካከል የፈጠረው ውዝግብ፣ የኢትዮጵያ ተቃውሞ ሰልፍና የጋምቤላ በመንደሮች ማሰባሰብ ዕቅድ የሚሉትን ርዕሶች ነው ዛሬ የምንመለከተው። በኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፓብሊሲቲ ጉዳዮች ሚኒስትር ዴኤታ ህዳሴ ግድቡን ከመገንባት የሚያቆም የለም ሲሉ ባስታወቁበት በአሁኑ ወቅት የግብፅ ባለሥልጣኖች በመልካም ጉርብትና ላይ በማትኮር ከኢትዮጵያ ጋር የተፈጠረውን ውጥረት ለማርገብ እየሞከሩ ነው ሲል አሶሽትድ ፕሬስ የዜና አገልግሎት ዘግቧል። ግብፅ ከአፍሪቃ ትልቁ ግድብ ሲገነባ የአባይን ውሃ ሊቀንስ ይችላል የሚል ስጋት ያላት ቢሆንም ግብፅ ኢትዮጵያን ታከብራለች፣ ማንኛውንም አይነት የማጥቃት እርምጃም አትወስድም ሲሉ የግብፁ ፕሬዚደንት መሐመድ መርሲ እንዳስታወቁ አሶሽትድ ፕሬስ ጠቁሟል። ባለፈው ረቡዕ የወጣ የግብፅ ካቢኔ መግለጫ ግብፅ ከኢትዮጵያ ጋር ያላትን በመልካም ጉርብትናና በመከባበር አንደኛዋ ሌላዋን ሳትጎዳ በጋራ ጥቅም ላይ የተመሰረተ ግንኙነትን ለማጠናከር በጉጉት ትጠብቃለች ይላል መግለጫው አያይዞም ግብፅ የኢትዮጵያን የልማት አስፈላጊነት ትረዳለች። ኢትዮጵያ የግብፅን የውሃ ጥቅም እንደማትጎዳ በተደጋጋሚ የሰጠችው ማረጋገጫንም ትገነዘባለች። ግብፅ ከኢትዮጵያ ጋር በፍጥነት የፖለቲካና የቴክኒካዊ ንግግር ማካሄድ ትፈልጋለች ማለቱን አሶሽትድ ፕሬስ ጠቅሷል። እውቁ ግብፃዊ የኖቤል ሽልማት ተረካቢ መሐመድ አልባራዳይ በበኩላቸው ባለፈው ሰኞ በተደረገው ስብሰባ ስለተባሉት ነገሮች ሞርሲ ኢትዮጵያንና ሱዳንን ይቅርታ እንዲጠይቁ ጥሪ አድርጓል ሲል አሶሺትድ ፕሬስ የዜና አገልግሎት አስነብቧል። የግብፅ ጋዜጦች ደግሞ በታላቁ የህዳሴ ግድብ ግንባታ ምክንያት በኢትዮጵያና በግብፅ መካከል በተፈጠረው ውዝግብ ላይ አትኩረው ሰንብቷል። ባለፈው ሰኞ የግብፅ ፖለቲከኞች ከሀገሪቱ ፕሬዚደንት ጋር ተሰብስበው በመከሩበት ወቅት አንዳንዶቹ በህዳሴ ግድብ ላይ ወታደራዊ መፍትሄ የመጠቀም ሐሳብ እስከ ማቅረብ መድረሳቸው ይታወሳል። አልሻሩክ የተባለ ዕለታዊ የግብፅ ጋዜጣ ታዲያ መልእክታችን ኢትዮጵያ በመድረሱ አዲስ አበባ እዛ ያሉትን አምባሳደራችንን ለማነጋገር በመጥራት ምላሽ ሰጠች ሲል በአብይ ርዕስነት አቅርቦታል። የግብፅ ፕሬዝደንት ኢትዮጵያ የግድቡን ግንባታ እንድታቆም እንጠይቃለን ወይም ደግሞ ግድቡን በማስተዳደር በማንቀሳቀስና ውሃውን በሞሙላት ሂደት ውስጥ እንድንሳተፍ እንጠይቃለን ማለታቸውን አልሻሩክ ጋዜጣ ጠቅሷል። ወደ ዓለም አቀፍ ሽምግልና ለመሄድ የአዲስ አበባን ስምምነት ያስፈልጋል። አበይት ሀገሮች ለግድቡ ግንባታ ብድር እንዳይሰጡ ለማሳመን ችለናል ሲልም ጋዜጣው አውስቷል። ሮዝ አል ዮሱፍ የተባለ ዕለታዊ የግብፅ ጋዜጣ ደግሞ የናይል ማለት የአባይ ተፋሰስ ሀገሮች በግብፅ ላይ እየተነሱ ነው የሚል አብይ ርዕስ በፊት ገጹ ላይ አስፍሯል። የአዲስ አበባ መንግስት ከግብፅና ከሱዳን በስተቀር ሁሉንም የአባይ ተፋሰስ ሀገሮች በያዝነው ሳምንት በኡጋንዳ ካምፓላ አስቸኳይ ስብሰባ እንዲካሄድ ጠርቷል። ይህም በግብፅ ላይ የተሸረበ ነው ይላል ጋዜጣው የግድቡ ግንባታ ሊያደርሰው ስለሚችለው ጉዳት ግብፅ ወደ ዓለም አቀፍ አካል ከመሄዷ በፊት የአባይ ተፋሰስ ሀገሮችን ድጋፍ በማሰባሰብ የዓለም አቀፍ ትምምና አግኝታ የግድቧን ግንባታ ለማጠናከር ነው ይላል ጋዜጣው። አል አህራም የተባለው ዋናው ዕለታዊ ጋዜጣ በበኩሉ ተመሳሳይ ዘገባ አውጥቷል። አያይዞም አዲስ አበባ ለግድቡ ግንባታ ድጋፍ እያሰባሰበች እንደሆነ ገልጾ ሌሎች የአፍሪቃ ሀገሮችም የናይል ውሃን በሚገባ ለመጠቀም ተመሳሳይ ውጥኖች እንዲቀይሱ ኢትዮጵያ እየሰራች ነው ሲል ዘግቧል። አልያውን አልሳቤ የተባለ ዕለታዊ ጋዜጣ በበኩሉ ኡጋንዳና ታንዜኒያም በናይል ወንዝ ላይ የኤሌክትሪክ ማመንጫ ግድቦችን መስራት ጀምረዋል ይላል። አል ሚርሲዩም የተባለው ዕለታዊ ጋዜጣም ስለ ጉዳዩ ሲጽፍ ኡጋንዳና ታንዜኒያ በናይል ወንዝ ላይ የኤሌክትሪክ ኃይል ማመንጫ ግድቦች ለመስራት መወሰናቸው ግብፃውያንን አስደንግጧል ሲል ዘግቧል። ዘ ፍሪደም ኤን ጃስትስ ጋዜጣ በኢትዮጵያ ግድብ ላይ የተባበረ አቋም ለመያዝ በመጪው ቅዳሜ ሕዝባዊ ጉባኤ እንደሚደረግ አውስቷል። አል ጅምሕርያ ላይ የወጣ ጽሑፍ ደግሞ በህዳሴ ግድብ ግንባታ ውስጥ የእስራኤል ሴራ አለበት ይላል። እስራኤል ምንጊዜም ቢሆን በናይል ወንዝ ባላት ጥቅም ላይ እንዳተኮረች ነው ዋናው ዓላማዋም የአባይ ውሃ በስዊዝ ካናል በኩል እንዲገባላት ነው ሲል አልጅምሕርያ ጋዜጣ ላይ የወጣው ጽሑፍ ጥርጣሬውን ገልጿል። በኢኮኖሚስት የተባለው መጽሔት ደግሞ ባለፈው እሁድ ኢትዮጵያ ውስጥ ስለተካሄደው የተቃውሞ ሰልፍ ሲጽፍ ብዙዎቹ ሰልፈኞች የታሰሩ ዘመዶቻቸውን ፎቶግራፍ ይዘው እንደነበር ገልጿል። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌታቸው የፖለቲካ እስረኞች እንዲፈቱ ስርዓጥነትና ሙስና እንዲወገድም ጠይቀዋል። ተቃዋሚዎች በሰልፉ አስር ሺህ ሰዎች እንደተገኙ ሲገልጹ መንግሥት ወደ አራት ሺህ ይጠጋል ብለዋል። ያም ሆነ ይህ እንደ አውሮፓ አቆጣጠር በሁለት ሺህ አምስት ዓመተ ምህረት ከተደረገው ሰልፍ ወዲህ የአሁኑ ትልቁ ነበር ይላል ኢኮኖሚስት መጽሔት። ሰልፉ የተደረገው በድኅረ ምርጫ ሲሆን ምርጫው ተጭበርብሯል በሚል እንደነበር ይታወሳል። በዛን ወቅት ታዲያ ወደ ሁለት መቶ የሚጠጉ ያልታጠቁ ሰዎች ተገድለዋል፣ በብዙ ሺዎች የሚቆጠሩ ደግሞ ታስረዋል ሲል መጽሔቱ አውስቷል። ባለፈው ሰኞ የተካሄደውን ሰልፍ ቁጥር ያበዛው መንግሥት በሃይማኖታዊ እምነት ውስጥ ጣልቃ ይገባል በሚሉት ኢትዮጵያውያን ሙስሊሞች ተሳትፎ እንደሆነ የገለጸው ኢኮኖሚስት ከ2005 ዓ ምቱ ሰልፍ ጋር ሲነጻጸር ብዙ አይደለም ይላል። መንግሥት ሰልፍ እንዲካሄድ መፍቀዱ ራሱ የገዢው ፓርቲ ከፍተኛ ባለሥልጣኖች በራሳቸው የሚተማመኑ መሆናቸውን ያመለክታል። ተቃውሞ ሰልፍ እንዲካሄድ መፈቀዱ በሀገሪቱ የፖለቲካ ለውጥ እንዳለ ያሳያል ለማለት ግን ገና እንደሆነ ኢኮኖሚስት ጋዜጣ ጠቅሷል። የዩኤን ሳይንስ ሞኒተር ጋዜጣ በበኩሉ ስለ ጋምቤላ ባሰፈረው ዘገባ ለዘመናት ችላ ተብሎ የቆየው ጋምቤላ አሁን በልማትና ዘመናዊነት እንዲሁም ሰብዓዊ መብትን በሚመለከት የፊልሚያ ሜዳ ሆኗል። ባለፈው ዓመት በ920 ሚሊዮን ዶላር የሚገመት ፕሮግራም ባቀረበው የዓለም ባንክም ቁጣ ፈጥሯል ይላል። የኢትዮጵያ ባለሥልጣኖች እንደ አውሮፓ አቆጣጠር ከ2010 ዓ ም አንስቶ አርባ አምስት ሺህ የሚሆኑ ተበታት ነው የሚኖሩ ቤተሰቦችን በመንደር አሰባስቦ ለማስፈር አዲስ የመንደር ምስረታ ጀመሩ። የተሻለ የትምህርት ዕድል የጤና ጣቢያዎችና ንጹሕ ውሃ ይኖራቸዋል ብለዋል። በሌላ በኩል ደግሞ ኢትዮጵያ የጋምቤላን አርባ ሁለት ከመቶ የሚሆነውን መሬት ለእርሻ ሞአለንዋይ ለማከራየት እየጣረች ነው። የህንዱ ካሩቱሪ ግሎባል ሊሚትድ እና የሳውዲ ስታር የተባለው የቢሊዮነሩ መሐመድ አላሙዲ ኩባንያ ግዙፍ የሩዝና የሌሎች እህሎች እርሻዎችን ጀምረዋል። እነዚህ እህሎች ወደ ውጭ የሚላኩ ናቸው ሲል ክሪስቲያን ሳይንስ ሞኒተር ጋዜጣ ዘግቧል። አያይዞም ጋዜጣው በመንደር የማስፈሩ ተግባር አስከተለው ስለሚባለው ችግር ይዘረዝራል። ሂማን ራይትስ ዋች የተባለው የሰብአዊ መብት ድርጅትና በአሁኑ ወቅት ወደ ኬንያ የተሰደዱት የአካባቢው ነዋሪዎች በመንደር የማሰባሰቡ ተግባር ደህንነትን አባብሷል። ነዋሪዎችን በመደብደብ በመግደልና ጾታዊ ጥቃት በመፈጸም አስገድዶ የተደረገ ነገር ነው ማለታቸውን ጋዜጣው ጠቅሶ ሰዎችን በግዴታ የማስፈሩ ተግባር ዓላማ መሬቱን ለሟለነዋይ አፍሳሾች ለማዘጋጀት ነው ይላል ጋዜጣው። የኢትዮጵያ መንግስት በበኩሉ ክሶቹ ሁሉ አልተፈጸሙም ብለዋል። የክልሉ ፕሬዚደንት የነበሩት ኦሞድ ኦባንግ ኦሉም የጋምቤላውን የሰፈራ ፕሮግራም ያስተባበሩ ናቸው። በመንደር የማሰባሰቡ ተግባር በፈቃደኝነት ላይ የተመሰረተ ነው፣ ጥሩ ውጤትም አስገኝቷል ይላሉ። 35 ሺህ የሚሆኑ ቤተሰቦች በአንድ መቶ መንደሮች ተሰባስበው ለመንገድና ለአገልግሎቶች እንዲቀርቡ ተደርጓል ማለታቸውን ጋዜጣ አውስቷል። ሁኔታዎቹን ለማጣራት ጋምቤላ ድረስ የሄደው የጋዜጣው ዘጋቢ ስላየው ሁኔታ ሲናገር በመንደር የማሰባሰቡ ተግባር እየተጧጧፈ ነው ካለ በኋላ በብዙ ቦታዎች መዘዋወሩን ገልጾ ሂማን ራይትስ ዋችና ስደተኞቹ የሚሉትን ግድያና ድብደባ መፈጸሙን አየሁ ያለ ሰው እንዳልገጠመው ጠቁሟል። ሂማን ራይትስ ዋች በጋምቤላ ያሉት ሰዎች ስለሚፈሩ ስለሚደርሰው ችግር አይናገሩም ይላል። ይሁንና ፓኮዲ በተባለው ቦታ ያሉት ነዋሪዎች አምና በሳውዲ እርሻ ላይ ጥቃት ከተፈጸመ በኋላ አማጽያንን ለመከታተል የመጡ 11 ወታደሮች ሲቪሎችን እንደገደሉ ሲገልጹ አልተሸማቀቁም ሲል ጋዜጣው አስገንዝቧል። ለኢትዮጵያ በየዓመቱ ከ3 ቢሊዮን ዶላር በላይ የሚሰጡት ምዕራባዊያን ለጋሾች ሀገሪቱ በኢኮኖሚ እድገት በመሠረተ ልማት ግንባታና ድህነትን በመቀነስ ተግባር ባሳየችው ብቃት ምክንያት ያምኗታል። በሌላ በኩል ደግሞ በጭቆና ተግባርና በሚዲያ ላይና በመናገር ነጻነት ላይ በምታደርገው ገደብ፣ መንግስታዊ ባልሆኑ ድርጅቶች ዘንድ ጥሩ ስም የላትም ሲል ክርስቲያን ሳይንስ ሞኒተር ጋዜጣ ላይ የወጣው ጽሑፍ አስነብቧል። አድማጮች የዛሬው ኢትዮጵያ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።